በኢትዮጵያ ወቅታዊ የፖለቲካ ጉዳዮች፣ የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ያተኮረ ክርክር ነው ሰጥ አገባ ለምሽቱ የያዘው። ሁለቱ ተከራካሪዎች የኦሮሞ ሚዲያ ኔትወርክ ዲሬክተር አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰሎሞን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንትናው ምሽት ምጥን ዝግጅቱ ለአቶ ጃዋር መሐመድ ባነሳለትና ለዛሬ ምሽት በንጥልጥል ባደረው ጥያቄ ይንደረደራል። ከአቶ ጃዋር በአቶ አሉላ በኩል የቀረቡትን ሀሳቦች ሰምተዋል። ሁሉም ኃላፊነቶች ለአንድ ወገን ብቻ መሰጠት የለበትም ነው ያሉት። ወደኋላ ኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። እስካሁን እየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? አቶ ጃዋር ዝም ብለን እኮ ከምድር ተነስተን እያላከክን ያለነው ነገር አይደለም። ይሄንን ለውጥ እየተቃወመ በግልጽ እየተናገሩ ያሉት የህወሀት ቀድሞና የአሁን አመራሮች ናቸው። በግልጽ ይሄን ነገር ሲያብጠለጥሉና ለውጡ ሲያብጠለጥሉ እንዲያውም ልንታገለው፣ ልንቀለብሰው ይገባል ሲሉ የነበሩት እነ ስዩም መስፍን ናቸው። እነ ጀኔራል ተግረ ብርሃን ናቸው። ከዛም አልፎ አሁን በቅርቡ የተሻለ ነገር ይሻላል በን ጠብቀው ዶክተር ደብረ ጽዮንም ይሄንኑ ሲገፋ ነው እያለ ያለ ነው። በነገራችን ላይ ህወሀትን በሙሉ አይደለም እያልኩ ያለው አይደለም። የትግራይን ህዝብ በህወሀት ውስጥ ያለ የቀድሞ ተጠቃሚ የነበረ በስልጣን ላይ ያለ ቡድን ይሄንን ነገር በግልጽ እየተቃወመ ነው ያለው። ለምሳሌ በደቡብም ሆነ በቤኒሻንጉል በተለያየ ቦታ የነበሩ ግጭቶች ዝም ብለው እየተነሱ እንዳልሆኑ ብዙ የሚጠቁሙ ነገሮች አሉ። በአይዲዮሎጂ በደንብ ተዘጋጅቶበት ታስቦበት የተሰራ ያለ ነገር ነው። እንደ ምሳሌ አንድ ነገር ላሳይ ይመስለኛል። በኦገስት ሁለት ሺ አስራ ስድስት ቶሲዩ መስፍርና አቶ አባይ ፀሐይ ሁለት ሰዓት የቆየ ኢንተርቪው ከፋና ጋር አድርገው ነበር። በዚህ ኢንተርቪው ላይ በግልጽ የኦሮሞና የአማራን አቅም ለመከላከል የአናሳ ብሔሮችን ጣምራን መገንባት አለብን በማለት በግልጽ የተናገሩት። ከዛ ቀጥሎ ደግሞ አብዲሌ በመጠቀም በኦሮሚያ ላይ መጠነ ሰፊ ጥቃት በመከላከያ የተደገፈ ሲካሄድ ነበር። በደቡብ ውስጥም ቢሆን እነዚህ ዛሬ በስልጣን የተነሱ ሰዎች የማን ጋር እንደነበሩ፣ በኢህአዴግ ውስጥ በነበረው ፍጭት ውስጥ ከማን ጋር እንደነበሩ፣ ከዛ በኋላ ለውጡን ለመቀልበስ ምን አይነት ስራ ሲኖሩ እንደነበሩ አይደለም በመንግስት ውስጥ ያሉ ከሩቅ ያለን ሰዎችም የምናውቀው ነገር አለ። ይሄ እንግዲህ ህወሀትን በሙሉ አይደለም እየፈረችው ያለሁት። በህወሀት ውስጥ ያሉት በተለይ ደግሞ በጣም በከፍተኛ በሙስና የተዘፈቁና በስልጣን ላይ በነበሩበት ወቅት በህዝብ ላይ ከፍተኛ ወንጀል የሰሩ በፖለቲካ እስረኞች ላይ ከፍተኛ ጉዳት ሲያደርሱ የነበሩ አገሪቷ ወደ ዲሞክራሲ የምትሸጋገር ከሆነ ሰላምና መረጋጋት የሚወጣ ከሆነ በጠያቂነት ማምለጥ የማይችሉ የመዘበሩት ንብረት ዛሬ ጄኔቫ ነው ያለሁት። ብዙ ነገር እያየን ያለው ሀገር የወጣ ስም ገንዘብ ነው ያለሁት። ያ ነገር ለተጠያቂነት እንዳያቀርባቸው የሚፈልጉ ግለሰቦችና ቡድኖች ለውጡን ለመቀልበስ ሌት ተቀን እየሰሩት ነው። ይህንን ደግሞ ሁሉም ሰው የሚያውቀው ነው። ይሄ የጅምላ ፍረጃ አይደለም። ለህወሓትም አደጋ የሚሆን ለኢትዮጵያም አደጋ የሚሆን ነው። በህወሓት ውስጥ ደግሞ ጠንካራ የሆኑና ለውጡን እየደገፉ ያሉ ግለሰቦች እንዳሉ የሚካድ አይደለም። ጥያቄ ላስከትል። አቶ ጀዋር በህወሓት ውስጥ ያሉ በስልጣን ላይ በነበሩበት ጊዜ ተጠያቂ ሊሆኑ የሚገባባቸው ድርጊቶችን የፈጸሙ ብለዋል። ከህወሓትም የተወሰኑ መሆናቸውን ነጥለዋል። አንዳንድ ንግግሮችንም በዋቢነት አቅርበዋል። በቀጥታ አሁን ያለውን ለውጥ በመቃወም የተገለጹትን፣ በድርጊት ግን በቤንሻንጉል አካባቢም ሆነ ሌሎች አካባቢዎች ለታዩ ቀውሶች እነኚህ ክፍሎች ተጠያቂ መሆናቸውን ምን ማስረጃ አለ? ይሄ እኮ ከቴዎሪው ራሱ ብንነሳ በማንኛውም ሀገር ውስጥ በተለይ ዓይነት ለውጥ ሲመጣ ለውጡን ለመቀልበስ የሚሞክረው በተለይ በደህንነት ውስጥና በመከላከያ ደህንነት ውስጥ ሚሊተሪ ኢንተሊጀንስ ውስጥ ጠንካራ የበላይነት ያለው አቅም ነው። የደህንነት ውስጥ ክንፈ ከሞተ ወዲህ ሙሉ በሙሉ ደህንነቱን ተቆጣጥሮ የነበረው ጌታቸው አሰፋ ከነሰብሀት ጋር ሆኖ ቤንሻንጉል ብቻ አይደለም ኦሮሚያ ውስጥ ራሱ እየሞከረ ያለው ነገር የሚካድ ነገር አይደለም። ስም መስራት በሚዲያ ባልወድም፣ ይሄ እኮ ሁሉም አሉላም ያውቃል። እኔም የማውቀው ሁላችንም የምናውቀው ነገር ነው። ይሄ የስቴት ሳቦቴጅ ነው። ፕሮቴስቱን በምንመራበት በምን ያካሂድበት ወቅት ብዙ አይነት እንዲህ አይነት ሙከራ በአማራና በኦሮሞ መካከል ግጭት ለመፍጠር በትግራይ ህዝብ ላይ ግጭት እንዲፈጠር ደህንነት የደህንነት አባላቶች ሲያደርጉት ነበሩ። እጅ ከፍንጅ ይዘን አሳልፈን ስንሰጣቸው ነበር። አሁንም ቢሆን በቤኒሻንጉል ውስጥም በተካሄደው ሙከራ በምዕራብ ኦሮሚያ እየተካሄደ ያለውን ደቡብ ውስጥም እየተካሄደ ያለውን የህዝብ ለህዝብ ግጭት ሳይሆን ረብሻ በማድረግ ኤጀንት ሰቦተስ የምንላቸው የምንላቸው ተርጎ ገብ ጣልቃ ገብ የሆኑ በትሬኒንግ የወሰዱ የደህንነት ሰራተኞች ናቸው። ኢትዮጵያ ውስጥ ግን የደህንነት ሰራተኛ የደህንነት ድርጅት አንድ ብቻ ነው ያለው እኔ እስከማውቀው ድረስ። ይህ የደህንነት ድርጅት ደግሞ በጌታቸው አሰፋ ሲመራ የነበረው አሁን ጄኔራል አደም የተቀበለው የደህንነት አካል ነው። መስቀል አደባባይ የተደረገው የቦምብ ጥቃት ላይ በቪዲዮ በቀጥታ አይተናል። የፌዴራል ፖሊስ የለበሱ ግለሰቦች ይሄንን ነገር ሲያደርጉ እንደነበረ በፌዴራል መኪና ነው የመጡት። የዛ ቀን ምንም አይነት ስራ ሲሰራ አልነበረም። ይሄን ነገር ስታየው ይሄን ማድረግ የሚችለው በመንግስት ደህንነት ቢሮ ውስጥ መዋቅር ያለው ያንን ተቃውሞ በደንብ የሚችለው ብቻ ነው ይሄን ማድረግ የሚችለው እያደረጉ ያሉት በደህንነት ውስጥ የነበሩ ግለሰቦች ናቸው። እነዚህ ግለሰቦች ለምሳሌ ጀኔራል ተክለ ብርሃን በግልጽ እኮ ወጥቶ ኦልሞስት የኩዴታ የመፈንቅለ መንግስት ይደረግ ማለት ብቻ አይቀርም። በቃላቸውም እየተነገሩ ነው ያሉት፣ በስራቸውም በተጨባጭ እያሳየው ያሉት ነው። ብዙም የሚያከራክር ጉዳይ። መልካም፣ ለአቶ አሉላ እድል መስጠት አለብኝ። አቶ አሉላ፣ ምንድን ነው እዚህ ላይ ግልጽ መሆን ያለበት አሁን ኮምፕሊት፣ አንድ ነገር እየሳት ያለን ይመስለኛል። እነዚህ ጃዋር እየጠቀሳቸው ከአሁን በፊት ያደረጓቸው ንግግሮች ማየት ይቻላል። አሁንም እያደረጉት ያለ ነገር አለ የሚባል አንዳንዶቹ ከኃላፊነት ተነስተው እንትን የሆኑ ሰዎች ናቸው። አንዳንዶቹ በጥሮታ የተሸኙ ሰዎች ናቸው። ስለዚህ በፊት በኃላፊነት በነበሩበት ወቅት በተለያዩ ሀገሪቱ አካባቢዎች ለሚፈጠር ችግር ተጠያቂ ተከሳሽ፣ አሁን ደግሞ ከኃላፊነት ከተነሱ በኋላ አሁንም እነዚህ ሰዎች ተጠያቂና ተከሳሽ የማድረግ አካሄድ አገሪቱ ውስጥ መፍትሄ አያመጣም። ሲጀመር ከዚህ ከመንግስታዊ ኃላፊነት ተጠቅሞ የመንቀሳቀስ ባልተናነሰ በአሰላለፍ ደረጃ አገሪቱ ውስጥ መግባባት ላይ ያልደረሱ ኃይሎች የሚሄዱት አካሄድም አለ። ይሄ በግልጽ ጃዋር ይህንን በደንብ ያውቀዋል። አሁን ሰሞኑን በሰጠው አስተያየት ሶሻል ሚዲያ ላይ ይህንን በደንብ ማየት ይቻላል። በግልጽ ኢትዮጵያ ወደ ምን አይነት አቅጣጫ እየሄደች እንደሆነ የሚጠቁ ጽሁፎች ሁላ አይቻለሁ። ጃዋር ማለት ነው። ይጠቅሱልን ይችላሉ አቶ የሶቪየት ዩኒየን ተሞክሮና በሆነ ወቅት በተለይ የቀዝቃዛው ጦርነት ማብቂያ አካባቢ የተፈጠረ እንደ ምሳሌ በማቅረብ የተጻፈ ጽሁፍ አለ። ስለዚህ ይህ ከአሰላለፍ የሚመነጭ እንጂ እዛ ውስጥ መንግስት ውስጥ ኃላፊነት የነበራቸው ነገር ግን አሁን የተነሱ ሰዎች በሚያስነሱት ችግር አይደለም። መሰረታዊ የሆነ የፖለቲካ አጀንዳና ያሰላለፍ ልዩነት ስላለ ነው በሀገሪቱ ውስጥ እንደገና። ኦፍኮርስ ማይካድ ጥቅሞ የተነካበት ከኃላፊነት የተነሳ ችግር አይፈጥርም ብለን ድምዳሜ አንደርስም። ይህ ግን ለአንድ አካባቢ፣ ለአንድ ፓርቲ፣ ለአንድ መስሪያ ቤት የሚሰጥ ጉዳይ ነው ብዬ አልወስደውም። በየትኛውም ቦታ ኃላፊነትና ስልጣን ላይ የነበረ ጥቅም የነበረው ኃይል ሲነሳ ኦሮሚያም ላይ ይሄ ችግር አለ፣ ደቡብም ላይ ይሄ ችግር አለ። ካሁን በፊት እኮ ኦሮሚያ ውስጥ የነበረ ችግር አንዱ አንዱን እየከሰሰ እዛው በድርጅትም ብንወስደው በክልላዊ መንግስቱ አንዱን አንዱን እየከሰሰ የለውጥ አራማጅ የሆነ የለውጥ ተቃዋሚ የሆነ እየተባባለ የሚካሰስበት ሂደት ነበረ። ሌላም አካባቢ እንደዚሁ ተመሳሳይ አይነት ሂደት አለ። ስለዚህ ለአንድ ፓርቲ ለአንድ መንግስት መዋቅር ወይም ደግሞ ለአንድ ከአንድ ህብረተሰብ የመጣ የመጡ ሰዎች ብቻ ይህንን ነገር መስጠት ስተት ነው፣ አደገኛ ነው። በነገራችን ላይ የዚህ አነጋገርና የዚህ አካሄድ ውጤቱም አይተነዋል። በተለያዩ አካባቢዎች የትግራይ ተወላጆች እየታደኑ የሚደበደቡበት፣ የሚገደሉበት፣ የሚታሰሩበት ሁኔታን ፈጥሯል። ስለዚህ ይህ መፍትሄ ሊሆን አይችልም። በነገራችን ላይ እዚህ አቶ ጃዋርን በእግረ መንገድ ማመስገን ፈልገው፣ በዚህ ረገድ ጥሩ አቋም ይዘው ነው የመጡት። ይህንን አቋም ማስቀጠል መቻል አለባቸው። እኔም እርሶም እንደወጣት ወጣት፣ እርሶ ያልኩት በሚዲያው አነጋገር ስለሆነ ነው እንጂ እኔም አንተም እንደወጣት የተሻለ ሀገር ሊኖር የሚችል ህዝቦችን ለአደጋ የሚያጋልጥ አነጋገር ሆነ ካምፔን የማድረግ አካሄድ ስለምትቃወም ጭምር ነው። ይህንን እያሳሰቡ ያሉ ኢትዮጵያ ውስጥ በተለያዩ አካባቢዎች እየተፈጠረ ያለው ችግር ከጥቅምም ከስልጣንም አንጻር የመጣ ችግር ከሆነ ሁሉንም ይመለከታል በየትኛውም ቀበሌ ወረዳ ዞን ያለ ሀላፊ ጥቅም የነበረው ሰው ጥቅሙና ሀላፊነቱ ሲነካ ችግር መፍጠሩ አይቀርም ተብሎ ነው መደምደም ያለበት አንድ ሁለተኛ የአሰላለፍ ጉዳይ ማየት አለብን በኢትዮጵያ የፖለቲካ አሰላለፍ የተለያየ ፍላጎት ያላቸው ሀይሎች አሉ ይሄ ቅድም ምሳሌ ያስቀመጡት የአቶ ጃዋር ጽሁፍ በደንብ አድርጎ ቁልጭ አድርጎ ያሳየናል ብሶዎችም አይተውት አንብበውት ያሰላለፍ ጉዳይ ነው ብሎ ወስደውታል ሌላው በኢትዮጵያ ውስጥ የኢምፓየር አስተሳሰብ ተመልሶ ይመጣል የሚል ተስፋ ከጠቅላይ ሚኒስትር አነጋገር በተዛባ መንገድ በመረዳት ተስፋ ያላቸው ሰዎች ባህር ዳር ላይ አይተናል። ጠቅላላ በህገ መንግስቱ ዕውቅና የተሰጣቸው ነገሮች የሚተው በምልክት ብቻ አይደለም፣ በንግግርም ጭምር ወደ ድሮ አስተሳሰብና ስርዓት የሚመልስ አካሄድ አለ። ይሄ ራሱ ቀላል አይደለም። ይሄ በአገር ውስጥ ሊፈጥረው የሚችል ችግር ጃዋሪ ስተዋል ብዬ አላምንም። በደንብ አድርጎ ያውቀዋል። የባህር ዳሩ ላይ እኮ በግልጽ የሽግግር መንግስት ጥያቄ ቀርቧል። ስለዚህ የሽግግር መንግስት ጥያቄ ያለው ሰው ይህንን አጀንዳውን ለመግፋት ሲል የሚያካሄዳቸው ነገሮች ይኖራሉ። በሌላ በኩል ደግሞ አይሆንም፣ ምርጫ ነው መካሄድ ያለበት። ይህንን አሁን ያለው እርምጃ በመደገፍ የሽግግር ሂደቱን በመደገፍ ነገር ግን የሽግግር መንግስት አያስፈልግም የሚል ኃይል አለ። በሌላ በኩል ደግሞ ጨራሽ ከኢትዮጵያ እወጣለሁ የሚል ኃይል አለ። ስለዚህ እነዚህ ሁሉ የፈጠሩት ትርምስምስ መረሳት የለበትም። መልካም የተለያዩ ፍላጎቶች መኖር እንደየፍላጎቶችም ፍላጎቶችም የየበኩላቸውን አጀንዳዎች ይዘው መንቀሳቀሳቸው ነገር ግን እነኚህ ፍላጎቶችና እንቅስቃሴዎች ምናልባትም ቀደም ብዬ እንደጠቀስኩት ማንንም ተጠቃሚ ወደማያደርግ ወደ ባሰ ብጥብጥና ግጭቶች እንዳያመራ ኃላፊነት ይወስዳሉ የሚለው ነው ጥያቄውና ሁለታችሁ የቆማችሁለት አላማ አለ የምታራምዱት ሀሳብ አለ። ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙኃን ይልቁንም በየበኩላችሁ በምታቀርቧቸው ሀሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳቸው ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጀዋር ከርሶ ልጀምርና ወደ አቶ አሉላ። አድማጮች ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ ያሉላን እንግዶች አቶ ጀዋር መሐመድንና አቶ አሉላ ሰለሞንን ስለ ተሳትፏቸው እናመሰግናለን።